You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ከማህበረሰብ ለማህበረሰብ አቶ ተስፋዬ እንደሻው በቪክቶሪያ የኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት እንዲሁም የኢትዮጵያውያን ማህበረሰብ ማህበርና የስፖርትና የባህል ፌዴሬሽን በቪክቶሪያ በጣምራ በሚያዘጋጁት ቱርናመንት ላይ የህዝብ ግንኙነት ክፍል ኃላፊ በቅድሚያ ለቃለመልልሳችን ፈቃደኛ ሆነው ስለቀረቡ እጅግ በጣም እናመሰግናለን። ማርታንን በጣም አመሰግናለሁ። እንደሚታወቀው በየዓመቱ እዚህ ሜልበርን ውስጥ የሚደረገው ቱርናመንት በዘንድሮ ከዲሴምበር 25 እስከ ዲሴምበር 29 ድረስ ይከናወናል። ቀደም ሲልም እንደተጠቀሰው የኢትዮጵያውያን ማህበረሰብ ማህበርና የስፖርትና የባህል ፌዴሬሽን በቪክቶሪያ በጣምራ ነው የምታዘጋጁት። በዚህ የጣምራ የማዘጋጀት ሂደት ውስጥ እያንዳንዱ የሚሸፍኑት የስራ ድርሻ ምን ይመስላል? በእርግጥ ሁሉንም በጋራ ነው የምንሰራው። ያለውን ነገር በጋራ ተወያይተን ለረጅም ሳምንታት አብረን ተቀምጠን የራሱ ኮሚቴ አቋቁመን ከስፖርት ፌዴሬሽኑም ከኢትዮጵያን ኮሚኒቲ አዋቅረን አንድ ራሱን የቻለ የቶርናመንት ኮሚቴ አለ። በዛ ኮሚቴ ነው የውድድሩ ዝግጅቶች እያንዳንዱ ፕሮግራሞች እንቅስቃሴዎቻቸው ያሉትን ነገሮች በአድቨርታይዝመንትም ባሉትም፣ በምርቶች፣ በይዘቱም፣ በሜዳም፣ በተጫዋቾችም፣ በምዝገባም፣ በሁሉም ላይ በዚህ ኮሚቴ የሚደረግ ነው። እንደሚታወቀው ቱርናመንቱ ሊጀመር የቀረው ከሁለት ሳምንት ያነሰ ጊዜ ነው። በዚህ ጊዜ ውስጥ ምን ያህል ቡድኖች ተመዝግበዋል? በዚህ በቪክቶሪያ ያሉ ተጫዋቾች ብቻ የሚወሰን ነው ወይስ ደግሞ የተለያዩ ግዛቶችን የአውስትራሊያ ግዛቶች ውስጥ የሚኖሩ ተጫዋቾችንም ለማካተት ሞክራቸዋል ከኢንተርስቴትም የሚመጡ አሉ። ከብሪዝቤን ከሲድኒም ይመጣሉ። እዚህም ሀገር ያሉ ቡድኖችን ሁሉንም ያጣመረ ነው። ከአስራ ስድስት ቡድኖች በላይ አለ። ሌሎችም የተለያዩ ኢንትረስቲንግ የሆኑ የጨዋታዎች ለህጻናቶችም የሚሆኑ ዝግጅቶችንም አብረን ስላቀረብን ነገሩን ጠቅለል አድርገን ትንሽ ሰፋ አድርገን ለማቅረብ ሜዳው ማመቺ ስለሆነ በዚህ በአልቶና ሲቲ ሶከር ክለብ የሚደረገው በኪም ሪዘርቭ ውስጥ ሶስት ሜዳዎች ስላሉን ብዙ የተለያዩ እንቅስቃሴዎችን ለማድረግ ይዘን ቀርበናል። እንቅስቃሴዎች ብለው ሲሉ ለምሳሌ ከእግር ኳስ ጨዋታው ባሻገር ምን ምን የተካተቱ ዝግጅቶች አሉ? እግር ኳሱ ያው እንደሚታወቀው ያው በቱርናመንቱ የራሱ የሆነ ድርሻ አለው። የሕጻናቶች ውድድሮች አሉ፣ አዝናኝ ሙዚቃዎች ሰከስ እና የተለያዩ ለህጻናቶች የሚሆን ጨዋታዎችን እናቀርባለን። በንግዱ ኢንዱስትሪ ደግሞ ኢትዮጵያውያኖች በዚህ በሜልበርን አካባቢ የሚገኙ በንግዱ ዘርፍ የተሰማሩ ሰዎች ምርቶቻቸውን ይዘው ይቀርባሉ እና በጣም በመጠጡን፣ በምግቡ፣ በገበያ መሸጫዎች መድረኮችን ራሳቸውን ይዘው በካፌ የሚቀርቡበት ነገር አለ በሰፊው አሁንም በኢትዮጵያ ስፖርት ኤንድ ካልቸራል ፌዴሬሽን ቪክቶሪያ የፌስቡክ ገጽ ላይ የቬንደር ገጽ የሚባል አለ። እዛ ላይ ኢንፎርሜሽን አለ። አሁንም ቢሆን ገበያዎቻቸውን፣ ምርቶቻቸውን ይዘው መምጣት የሚፈልጉ ሰዎች ካሉ ክፍት ነው። ያንን ነገር እናስተናግዳለን። እዛ ላይ ባለው ኢንፎርሜሽን አማካይነት የራሳቸውን ምርቶች በዚህ አምስት ቀኖች ውስጥ መሸጥ መለወጥ ይችላሉ። እንደሚታወቀው የኢትዮጵያውያን ማህበረሰብ ማህበርና እንዲሁም ደግሞ የስፖርትና የባህል ፌዴሬሽን በቪክቶሪያ ቀደም ባሉት ዓመታት የተለያየ ቦታ ላይ የነበረ ቱርናመንቶችን ሲያከናውኑ የነበረው በተለይ ደግሞ ከባለፈው ዓመት ጀምሮ በጣምራ በማቅረብ በርከት ያሉ ኢትዮጵያውያንን እዚህ ሜልበርን የሚገኙትን ወይም ደግሞ ከሌላ ቦታ የሚመጡትንም በአንድ ላይ በማሰባሰብ ህብረተሰብን በማገናኘት ላይ ይገኛል። ያም ተከታታይነትን ይዞ ዘንድሮም እንደዛ እንደምታደርጉ ነውና የህብረተሰቡ ምላሽ ምን ይመስል ይመስላል። የተለያየ ቦታ ላይ ቶርናመንትን ማክበሩን ትቶ በአንድ ቦታ ላይ ማክበሩ ጠቀሜታው ምንድን ነው? ከባለፈው አመት እንቅስቃሴ የተማራችሁት ነገር ምን ይመስላል? አዎ፣ በጥምረት የሚዘጋጀው የኢትዮጵያ ቶርናመንት ትልቅ ውጤት ያመጣ ነው። በሁለት ሺ አስራ ስምንት የነበረው የህዝብ ብዛት በእውነት ለመናገር በሜልበርን ውድድር በተደረገባቸው ታሪካዊ ጊዜያቶች ሁሉ እንደ ሁለት ሺ አስራ ስምንት የታየ ነገር አልነበረም። በዛም ላይ በተለይም በኢትዮጵያ ቀን የነበረው የህዝብ ብዛት እጅግ ብዙ ነበረ። በተለይ ሕጻናቶች አዋቂዎችም፣ የነበረውን ድንኳን በአጠቃላይ ቫይቡም በኢትዮጵያ የአውስትራሊያ አምባሳደርም እሳቸውም በእንግድነት የተገኙበት ነበረ እና ያ በህዝቡ እንደ ምላሽ እጅግ በጣም የሚያስደስቱ በጣም ብዙ ጥሩ ፊድባኮች ስለነበሩ ያ ደግሞ ያው የተዘጋጀበት የጥምረቱ ዋና ምንጭ ስለሆነ የሁላችንም ደስታ ነው። ስለዚህም ነው አሁን ሀያ ሶስተኛው ዓመታዊ ውድድርን ስናደርግ ደግሞ እንዲሁ በጥምረት ከዛ በተሻለ ሁኔታ ለማድረግ ብዙ ጥረቶች አድርገናል። እንግዲህ ህዝቡ መውጣት አለበት፣ ህዝቡ መምጣት አለበት። ምክንያቱም በዓሉ ስፖርቱም ጨዋታውም ግብይቱም የኢትዮጵያውያኖች እስከሆነ ድረስ እዚህ ሀገር ያሉ ኢትዮጵያውያኖች እና ትውልደ ኢትዮጵያውያኖች ሁሉም በእለቱ መጥተው ከሀያ አምስት ዲሴምበር እስከ ሀያ ዘጠኝ መጥተው የዚህ ዝግጅት ታዳሚዎች እንዲሆኑ እና ያለው ነገር ሁሉ ተቋዳፊዎች እንዲሆኑ የእኛም እንግዲህ ይዘው ትርምኞታችን ነው። ሀያ ሶስተኛው አመታዊ ውድድር የሚደረገው ከሀያ አምስት ዲሴምበር እስከ ሀያ ዘጠኝ ዲሴምበር አልቶና ሲቲ ሶከር ክለብ ውስጥ ነው። ኪም ሪዘርቭ ሚለርስ ሮድ አልቶና ቪክቶሪያ ፖስት ኮድ ሰላሳ ሀያ አምስት ሁል ጊዜ ከአስራ ሁለት ሰዓት ፒኤም እስከ ዘጠኝ ሰዓት ፒኤም ድረስ አለን። በተለይ የተለየ ኢንፎርሜሽን የሚፈልጉ ካሉ በኢሜይል አድራሻችን በኢኤስሲ ኤፍ ቪ ዋን አት ጂሜል ዶት ኮም ወይንም ኢትዮ ኮም አስራ ሁለት አት ጂሜል ዶት ኮም ብላችሁ መልእክት ከላካችሁልን፣ ይደርሰናል፣ ምላሹን እንሰጣለን። ከአስራ ሁለት ሰዓት ፒኤም እስከ ዘጠኝ ሰዓት ፒኤም ሁል ጊዜ እንገኛለን። አቶ ተስፋዬ እንደሻው በቪክቶሪያ የኢትዮጵያውያን ማህበረሰብ ማህበር ፕሬዚደንት እንዲሁም የኢትዮጵያ ማህበረሰብ ማህበርና የስፖርትና የባህል ፌዴሬሽን በቪክቶሪያ በጣምራ የሚያዘጋጁት የ2019 ቶርናመንት የህዝብ ግንኙነት ክፍል ኃላፊ ስለነበረን ቆይታ እጅግ በጣም እናመሰግናለን። ማርታ፣ እኔም በጣም አመሰግናለሁ። ሁላችሁም በተለመደው ሰአት አልቶና ሲቲ ሶከር ክለብ ኪም ሪዘርቭ ሚለስ ሮድ አልቶና እንደምትገኙ ከአስራ ሁለት ሰዓት እስከ ዘጠኝ ሰዓት ተስፋ አድርጋለሁ። ስለነበረን ጊዜ በጣም አመሰግናለሁ። እናመሰግናለን። በድጋሚ ከማህበረሰብ ለማህበረሰብ ማህበረሰብ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 Subscribe to our regular podcasts on iTunes.